i'm የሕዝባዊ ወያነ ሓርነት ትግራይ ከፍተኛ የአመራር አባላት የነበሩትን ስዩም መስፍንና አባይ ጸሐዬን ጨምሮ አራት ሰዎች ተገድለዋል ሲሉ የኢትዮጵያ የመከላከያ ሚኒስቴር የኃይል ስምሪት መምሪያ ኃላፊ ብርጋዴር ጀኔራል ተስፋዬ አያሌው ማምሻውን ለአሜሪካ ድምጽ ገልጸዋል። የሀገሪቱ የውጭ ጉዳይ ሚኒስቴር የነበሩት አቶ ስዩም መስፍን ውጊያውን መምራታቸውን፣ ሰራዊቱ ከቦታ ቦታ እንዳይንቀሳቀስ ማዘዛቸውን፣ በመጨረሻም በሰራዊቱ ላይ ውጊያ እንዲከፈት ማዘዛቸውን ጀነራል እንደሚሰራሩ ተናግረዋል። ከጠባቂዎቻቸውና ከወታደራዊ ጥበቃ አዛዦች ጋር ተደመሰሱ ከተባለው ውስጥ የህወሓት ከፍተኛ መሪዎች የሆኑት አቶ አስመላሽ ወልደስላሴና ኮሎኔል ኪሮስ ሀጎስ እንደሚገኙበት ተገልጿል። ሌሎች አራት የቀድሞ ወታደራዊ አዛዦችና አንድ ሲቪል መያዛቸውንም ጄኔራል ተስፋዬ አያሌው አመልክተዋል። ከጄኔራሉ ጋር ያደረግነው ቃለ ምልልስ ቀጥሎ ይቀርባል። የመከላከያ ሰራዊት የኃይል ስምሪት መምሪያ ኃላፊ ብርጋደር ጄኔራል ተስፋይ አያሌው ማብራሪያ ሊሰጡን ፈቃደኛ ሆነው ስለ አገኘኖት እናመሰግናለን። ዛሬ የቀድሞ ከፍተኛ የህዋት አመራር አባላት መገደላቸውን ይፋ አድርገዋል። እስቲ የዛሬውን ሁኔታ ማብራሪያ ይስጡን። አመሰግናለሁ። ይሆን በኢትዮጵያ ቴሌቪዥን ዜና አገልግሎት እንደሰጠሁት ዛሬ በተከዜ ወንዝ ዳርቻ አካባቢ ተደብቀው የነበሩ ዋሻ አካባቢ ተደብቀው የነበሩ የነዚህ የቡድኑ አመራር አባላት በጥበቃቻቸው በዙሪያ አስቀምጠው እጅ ለመስጠት ሳይሆን ቀጥታ ሰራዊታችንን ሲያዩ ወደ ውጊያ ነው የገቡት። ያላቸው ኃይል እዚህ ግባ የምትዩም አይደለም። አለ ኃይል መኖር አብሯቸው የነበሩ ዙሪያ ጥበቃ፣ ምክንያቱም ትልልቅ አመራሮች ናቸው። ከእነሱ ጋር ሆኖ ለእነሱ ሊዋደቅ ለነሱ ሊሞት አብሯቸው የበረ ምስኪን ኢትዮጵያዊ አብሯቸው ነበረ። በከፈተው ውጊያ በተደረገው የጦርነት መልስ አብረው እነሱም ሊደመሰሱ ይችለዋል። እንግዲህ ያው ተደመሰሱ ሲባል በሌላው ቋንቋ ያው ተገደሉ ነው እና አስክሬኖቻቸው ለቤተሰቦቻቸው የሚሰጥበት ሁኔታ ይኖራል። በረሃ ነው፣ በጣም አስቸግሪ ነው እና ቦይ ስባሀት ከነበሩበት ሰርቅ ኦልሞስት ተመሳሳይ ነው እንደዛ በእግር ነው ሰራዊቱም እየተጓዘ ያለው። ያለውን ትግራይ ውስጥ ተገቢ ባልሆነ ጦርነት የተሰዋውን በሙሉ መልቀም አንችልም። እዛው አካባቢ የሚገኙ ገበሬዎች ናቸው እየቀበሩት ያሉት። ስለዚህ ብንችል ብናመጣው ደስ ይለናል። ነገር ግን ፎቶ፣ ቪዲዮ በቅርብ ቀን እጃችን ይገባል። ካስፈለገ መስጠት ወይም በሚዲያ ማሳለፍ እንችላለን። ነገሩ በዚህ በሚዲያ ሰው ገደልኩ ብሎ ማሳየቱም ከኛ ባህል አንጻር ብዙም የእርስ በርስ እንትን ነው ብዙም ተቀባይነት የለውም። ያው እነሱ በእልክና ይሄ አልሸነፍም ባይነት ራሳቸውንም እየጎዱ ነው፣ ቤተሰቦቻቸውንም እየጎዱ ነው፣ ኢቭን ምንም በማያውቀው ከነሱ ጋር የተሰለፈው ወጣትም እየጎዱ ነው ያሉት እና አስክሬኑ እዛው ነው ያለው። ከፈለጉ ቤተሰብ እንሄዳለን ካሉ እዛው ከመቀሌ ጀምሮ ወይም እዛ እስከ ቆላ ተንቢን ያለው ሰራዊት ስላለ ከእነሱ ኢንፎርሜሽን ማግኘት ይችላሉ። አስክሬኑን መውሰድ ይችላሉ። ቤተሰቦቻቸው እነ አቶ ስዩም መስፍን መቼ ነው የተገደሉት? ዛሬ እንግዲህ ባለፈውም በሰጡት መግለጫ አሁንም ሲጠቅሱ ለሰው ልጆች አስቸጋሪ የሆነ ሰርጥ ብለውታል እና ምን አይነት ቦታዎች ናቸው እነዚህ ቦታዎች? እነዚህ ቦታዎች ሲሆን በአካል ብታዩ ካልሆነ ትግራይን ካወቅሽ ተንቤን አብዛኛው በትግል ወቅት ትግል ሲካሄድበት የነበረ መሬቱ ለወታደራዊ መሬት የተመቸ ነው። ቆላማ ነው፣ አሩር ነው። እንደገና ደግሞ ወጣ ገባ ነው። አንዱን ተራራ ወጥተሽ እንደገና ወርደሽ ሌላ ተራራ ተወጫለሽ። እንደዛ አይነት ነው። በተለይ ከዚህ ከአዴት ጀምረሽ ታች ወደ ተከዜ፣ ከተከዜ እስከ ደደቤት ድረስ በጣም አስቸጋሪ መሬትና በርካታ ዋሾች፣ ገደላ ገደል እና ገዳማት፣ ይህንን ገዳማት ጭምር በገመድ በተለያየ መውጫ ካልሆነ በስተቀር በቀላሉ የምትወጫቸው ወይም የምትወርጃቸው ቦታዎች አይደሉም። አስቸጋሪዎች ናቸው እና አስቸጋሪ ቦታዎች ለማለት ፈልጋል። እንግዲህ ባለፈውም ሳምንት አቶ ሴኩትሬን ጨምሮ ከፍተኛ የቀድሞ የህወሓት ታጋዮች መገደላቸው ተገልጿል። ዛሬም እንዲሁ ከፍተኛ የሆኑ በህወሓት የትግልም ወቅት ሆነ በአመራር ወቅት የሚታወቁ ሰዎች ናቸው የተገደሉትና ምናልባት በቁጥጥር ስር አውሎ ለህግ የማቅረብ መንገድ አልነበረም ነበረ እኛም ፍላጎታችን እሱ ነበረ ግን እንደምታውቂው ፍላጎት የላቸውም ጭራሽ ይዋጋሉ ይተኩሳሉ ወደ ሰራዊት ስለዚህ ሲተኩስብሽ ያለውን ጥበቃ ደግሞ ተጠቅመው ውጊያ ተከፈተብሽ ሰራዊቱ ደግሞ ራሱን የመከላከል ይሄ በዩናይትድ ኔሽንም ራስን የመከላከል መብት አለ እሱን ተጠቅመው እርምጃ ወስዷል ሰራዊቱ ራሱን በመከላከል በውጊያ ውስጥ ማለት ነው ከዛ ውጪ እኛ ፍላጎታችን ልክ እንደነ አባይ ወልዱ እንደ ሌሎች እንደነ ዶክተር አብርሃም ተከስተ እጅ ቢሰጡ በሰላም ልዩ ሀይላቸው ከተመታ በኋላ እነሱ ተደብቀው እጅ ቢሰጡ ጥሩ ነው። ግን አንዳንዶቹ እነዚህ ትግል ውስጥ የነበሩት ክላሽ አንስቶ ነው የሚታኮሱት። ስለዚህ ክላሽ አንስቶ የሚተኩስብሽ ካለ ከጥበቃ ከጥበቃ ጋሩ ነው የሚተኩስ ካለ የግድ ነገሩን ለመቆጣጠር ስትይ የሚደረጉ ተኩሶች፣ የተኩስ ልውውጥ ወቅትም ራሱን ካልደበቀ ራሱን ካልሸሸገ የዛን ጊዜም ይመታል በተባራሪ እና እኛ ፍላጎታችን እንደውም ሽ ድንግል እናምልከንባቸዋል። በተሻለ መጠን እጅ ስጡ፣ ይቅር ደም መፋሰስ ይቅር፣ እጅ ስጡ እና ጉዳያችሁ በሕግ አግባብ ይታይ አልናቸው። ይሄን ባለመቀበል ነው ወደ ጫካም ከዛ በኋላም ጫካ ገብቶም ወደ ተኩስ እጅ እንደመስጠት በቁጥጥር ስር መዋላቸው የሚገለጸው በርከት ያሉ የህወሓት የቀድሞ አመራሮችና ወታደራዊ መኮንኖች ናቸውና በአስቸኳይ ወይም በፍጥነት የፍርድ ሂደታቸውን ለማስቻል የሚደረግበት ሁኔታ አለ። ምክንያቱም በብሔራዊ ቴሌቪዥን ጣቢያዎች ይህን ያህል በቁጥጥር ስር ዋሉ ሲባል እንጂ የፍርድ ሂደታቸው ሲጀመር የተሰማ ነገር የለምና እንግዲህ እኛ በቁጥጥር ስር ለፌዴራል ፖሊስ ማስረከብ ነው። ፌዴራል ፖሊስ ነው መቼ ወደ ህግ ይቀርባሉ፣ መቼ ምርመራ ያልቃል፣ መቼ አቃቤ ህግ ምስክሮች ይሰማሉ የሚለው እኛ ወታደሮች ነን። እንደ ወታደር የመቆጣጠር የመያዝ ነው። ከዛ ውጪ ከህግ ጋር በተያያዘ ፍርድ ከማቅረብ ጋር በተያያዘ ፌዴራል ፖሊሶችን ብትጠይቂያቸው ጽሆን ተጨማሪ እንደው ሲገልጹልን ተኩስ ከፍተዋል ብለዋል እና ውጊያ ካለ በአሁኑ ሰዓት በትግራይ ክልል የት አካባቢ ነው አክቲቭ የሆነ ወይም እየተካሄደ ያለ ውጊያ ያለበት ቦታ? ውጊያ የለም፣ ተኩስ ግን አለ። ተኩስና ውጊያ ይለያያል። ውጊያ በማስኬል በመጥ በመትረየት በታንክ የምትዋጊው ነው። በርካታ ሀይል ኖሮ እነዚህ በጫካ ውስጥ በረሃ ወይም ቢሮችን ይሆናል ብለው ባሰቡት የትጥቅ ትግል ለመጀመር እዛ የአስገባ አስቀድሞ ከእነሱ ጋር ይዘው ሲሄዱ ልዩ ጥበቃ ወይም የልዩ የራሳቸው የግል ጥበቃዎች ናቸው። የግል ጥበቃዎች ተኩስ ይከፍታሉ። ወገን ሲሄድባቸው ያ አጠፋ ሲመለስ፣ እዛ አካባቢ ያለው ሰው ይጎዳል። ምክንያቱም እኛ አጠፋ ስንመልስ ለአንድ ክላሽ ነው ሁለት ክላሽ ነው በሚል አይደለም። እኛ የተለያዩ መሳሪያዎችንም እንጠቀማለን። ቢያንስ ከሱ ጋር ተመጣጣኝ የሆነ የዛ እንግዲህ እዛ አካባቢ ድንጋዩም ሌላውም ተፈለጣጥሮ ሰው ሊጎዳ ይችላል። ግን በሰላም ያለምንም ምንም ተኩስ እጅ ከሰጠ ነጭ ጨርቅ ካነሳ ግን የእኛ ሰራዊት ወዳው ነው የሚማርከው። የሚታኮስ ካለ ደግሞ እዛ አካባቢ ቦታው አስቸጋሪ ነው። ምን ያህል ኃይል ይኖራል ምን ያህል ኃይል ነው ዙሪያ ጥበቃ ያለ የሚል ስለማናውቀው በተኩስ ልውውጥ ግን በመሀል ላይ ሰው ይጎዳል። እንደዛ አድርገሽ ብታስቢው ነው የሚሻለው እንጂ ይሄ ደግሞ እዛ እዚህ ብለሽ ምታስቢው አይደለም። በትግራይ ውስጥ እነሱ በተደበቁበት ሁሉ የተኩስ ልውውቶች ይኖራሉ ውጊያ ግን የለም ውጊያ የሚባል ቆሟል ከመቀሌ ድምሰሳ በኋላ የመከላከያ ሰራዊት ሀይል ስምሪት መምሪያ ሀላፊ ብርጋደር ጄኔራል ተስፋዬ አያሌው የዛሬውን ሁኔታ በተመለከተ ለሰጡን ማብራሪያ እናመሰግናለን ግን ደግሞ ሰፋ ያለ ጊዜ ወስደን በሌላ ማብራሪያ እንደምናገኘው ተስፋ እናደርጋለን አመሰግናለሁ እሺ እግዚአብሔር